The Voice of America. የተቃውሞ ሰልፉ አስተባባሪና በዋሽንግተን ዲሲና አካባቢው የኦሮሞ ማህበረሰብ ወይም ኮሚኒቲ ቦርድ ምክትል ሊቀመንበር የሆኑት አቶ አሰፋ ክትል ለቪኦኤ እንደተናገሩት የተቃውሞ ሰልፉ ዓላማ የኢትዮጵያ መንግስት እየፈጸመ ያለውን የሰብአዊ መብት ጥሰት ከጊዜ ወደ ጊዜ እየጨመረ ስለሄደ ይህንኑ ድርጊት እንዲያቆም የአሜሪካ መንግስትና የዓለም ማህበረሰብ ጣልቃ ገብቶ እርምጃ እንዲወስድ ለመጠየቅ ነው ብለዋል። ኢትዮጵያ ውስጥ ይፈጸማል ከሚባለው የሰብአዊ መብት ጥሰት ጋር በተያያዘ ከዚህ በፊትም የተቃውሞ ሰልፎች ሲካሄዱ ጥያቄዎቹም ሲቀርቡ ነበረ። ከእነዚህ ጥያቄዎች ይሄኛውን ልዩ የሚያደርገው ምን እንደሆነ የተጠየቁት አስተባባሪው በሰጡት ምላሽ እንዲህ ብለዋል። ይሄ እንግዲህ በአሁኑ ጊዜ ልዩ የሚያደርገው በጣም የሚገርም ነው። ከማንኛውም ጊዜ በላይ በጣም አሳሳቢ በሆነ ደረጃ ላይ ነው ያለው። እንደአሁኑ በህዝብ መካከል የጦር ሰራዊት ሰፍሮ እንደዚህ ህዝብን ያሸበረበት ጊዜ የለም። ይሄ ደግሞ እንደዚሁ በወሬ ብቻ ሳይሆን የሚደረገው በተጨባጭ ሁኔታ የዓለም ሚዲያዎች እንደ ቪኦ እናንተንም ጨምሮ፣ እንደ ቢቢሲ፣ እንደ ሲኤንን ያሉት ሪፖርተሮች እና የተለያዩ ሶሻል ሚዲያ ብሎገሮች ሁሉ እያስተላለፉ ያለ ተጨባጭ አንዳንድ ብሎ መቁጠር የሚቻለው እንደውም በቅርቡ የዩናይትድ ስቴትስ መንግሥት ከትግራይ ችግር ጋር በተያያዘ በኢትዮጵያ ባለስልጣናት ላይ የጣለው የቪዛ ይቀባ በቂ ያለመሆኑን የገለጹት አቶ አሰፋ ተጨማሪ እርምጃ እንዲወሰድ መጠየቃቸውን ተናግሯል። በሰልፉ ላይ የተነሳውን የህግ የበላይነት፣ የፍርድ ቤት ነጻነትና በኢትዮጵያ መንግስት ላይ መደረግ አለበት ስለተባለው ተጨማሪ ጫና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም ረጋን አነጋግረናል። የኢትዮጵያ መንግስት በትግራይ የተፈጠረውን ችግር ለማቃለል እየሰራ ከህዳሴው ግድብ ጋር እየተነሱ ያሉትን ጫናዎች እየተቋቋመ ከኮቪድ-19 ጋር ትግል እያደረገ ለምርጫ እየተዘጋጀ ባለበት ሁኔታ ውስጥ በተለይ በምዕራቡ የአገሪቱ ክፍልና በሌሎችም የአገሪቱ ክፍሎች የሚፈጠሩ ችግሮች አይኖሩም ማለት እንደማይቻል ተናግረዋል። አምባሳደር ፍጹም ፍርድ ቤት ከመቼውም በላይ ነፃ ሆኖ ገለልተኛ ሆኖ እየሰራ ነው። እስከ ሰበር ድረስ እየሰራ ያለው ነገርም እያየን ነው። ኢትዮጵያም የዓለም አቀፍ ስምምነቶችም ፈራሚ ሀገር እንደመሆኗ የሰብአዊ መብት ኮንቬንሽን ማለት ነው። ያንንም አክብሮ ለመሄድ እየተደረጉ ነው። ግን በርካታ ግፊቶችን ተቋቁመን ህዝባችንን ይዘን እየሄድን ባለንበት ሰዓት እንደገና ሌላ ግፊት ይደረግ የሚል ጣው ነገር አንድ በኩል የሚያሳዝን ነው። ከዚህ በላይ ምን አይነት ግፊት እንዲመጣ የሚፈልጉ እንደሆነም ግልጽ አይደለም። ለማንኛውም ግን እየተደረገ ያለው ግፊት መንግስት ላይ ሳይሆን አገር ላይ እንደሆነና ሀገራችንን ወደ ባሰ ሁኔታ የሚፈቱ ነገሮች እንደተደገሱ ሰከን ብሎ እንዲያዩ እመክራለሁ። በመቀጠልም መንግስት በዜጎች ላይ ምንም አይነት የፍትሃዊ ነገር እንዲደርስ ፍላጎቱ አይደለም ያሉት፣ አምባሳደር ፍጹም ከአቅሙ በላይ በሆነ ሁኔታ የተፈጠሩ ጉዳዮች ላይ ደግሞ እየተከታተለ ተገቢውን ቅጣት እንዲያገኙ እያደረገ እንዳለ ተናግረዋል። ሰልፈኞቹ ተቃውሟቸውን ካሰሙባቸው ተቋማት መካከል የአሜሪካ ድምፅ ራዲዮ ወይም ቪኦኤ አንዱ ነው። የሰልፉ አስተባባሪ አቶ አሰፋ ክትል የቪኦኤ አማርኛ አገልግሎት ሚዛናዊ አይደለም ሲሉ ይናገራሉ። በዚህ ጉዳይ ላይ በተጨባጭ የሚያቀርቡት ነገር እንዳለ ተጠይቀው ችግሩ የአንድ ጊዜ እንዳልሆነ እና በተለይ በአገር ውስጥ አድሏዊ ነው ካሉት አሃዱ ራዲዮ ጋራ የሚሰራው ስራ እንደገና መገምገም አለበት ብለዋል። አዘጋገቡ ሁኔታ በጣም አድላዊ የሆነ ዋን ሳይድ ብቻ ስፔሻሊ የአማራን ኢንተረስት ብቻ ያሰብጣል ብሎ በሚያስቡት መንገድ ብቻ የሚያቀርቡ እና ሌሎችን ህዝቦች ና ብሔር ብሔረሰቦችን ኮንሰርን ወይም ደግሞ እያላማከለ ወይም ደግሞ በትክክለኛ ሁኔታ ሁሉንም በእኩልነት እየዘገቡ አይደለም። ምንድን ነው ምንድን በዚህ ጊዜ ይሄ ተደርጎ አልተዘገበም? በተጨባጭ ያለ ነገር አለ። የምጠቅሱት ነገር ምንድን ነው በተጨባጭ ቪኦኤ ኦሄ ከአህዱ ከሚባለው ኢትዮጵያ ውስጥ ካለው የሬዲዮ ፕሮግራም ጋር አንድ ላይ መስራት ከጀመረና የመስራት በምን መልክ እንደተስማሙ አህብ ነው አይዲያ ውሱን አላቆም ግን ያለው የቪኦኤ አመለካከት እና አዘጋገብ ተቀይሯል። ትክክል አይደለም። ዋን ሳይዲድ ነው። ይሄ መገምገም አለበት። የአሜሪካ ድምፅ ስለዚህ ሰልፍና ስለቀረቡት ክሶች ዛሬ በሰጠው ምላሽ ተከታዩም ብሏል። የአሜሪካ ድምፅ አመራር ዛሬ ጠዋት የአሜሪካ ድምፅ ራዲዮ የአፍሪካ ቀንድን በተዛባስ ዜና ስርጭት የሚከስ ደብዳቤ ደርሶታል። የአሜሪካ ድምፅ ያልተዛባ ሚዘናዊ፣ እውነተኛና ትክክለኛ ዜና የማሰራጨትን ቁርጠኛ መርህ ይከተላል። ለዚህ ማናቸውንም ተመሳሳይ ክሶች በስፋትና በጥልቀት እንደምንመረምር ሁሉ ይህንንም ክስ በማጣራት የአፍሪካ ቀንድ አገልግሎት ቪኦኤ የሚተዳደርበት ሕግ ወይም ቻርተር የአሜሪካ ድምፅ የጋዜጠኝነት መርህ እና የተሻሉ አሰራር መመሪያዎችን መከተሉን እንፈትሻለን ብለዋል።